ጀቶ ቴክኒካ ቢሮ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ከርቀት በመሆን ከፍተኛ የከባድ መሳሪያ ድብደባ በማድረግ ላይ ነው ያሉት። ይሄ እኛ ትክክል እንዳልሆነ እያስገነዘብን ነው ያሉት። በአካባቢው ማህበረሰብ የሱዳን የሚኖሩ አጎራባቸው አካባቢ የሚኖሩ ማህበረሰቦች ጋር የተገናኘን ትክክል እንዳልሆነ እየገለጽናቸው ነው። ሆኖም ግን ያው ድብደባውን ቀጥለዋል፣ ማለት በከባድ መሳሪያ ነው። የምዕራብ ጎንደር ዞን አስተዳዳሪ አቶ ቢሰጥ ወርቁ ናቸው የሰማችኋቸው በኢትዮጵያና በሱዳን ድንበር ያለውን ሁኔታ አስመልክቶ በተጠናከረ ዘገባ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይረስ ይቀርባል። ማክሰኞ ሰኔ 21 2014 ዓ ም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ቢል አንድራዴ ነው። ለምሽቱ ከተሰናዱ በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና። ጤና ያስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችው ቆንጂ ይታየ ነኝ። ብልጽግና ፓርቲ የሰሜን ኢትዮጵያን ችግር ለመፍታት የሚደረገው ውይይት በአፍሪካ ሕብረት አመቻችነት እንዲካሄድ መወሰኑን የሀገር ውስጥ መገናኛ ብዙሃን የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሰጡትን መግለጫ ጠቅሰው ትናንት ዘግበዋል። የፓርቲው ማዕከላዊና ስራ አስፈጻሚ ኮሚቴ አባላት በጉዳዩ ላይ ተደጋጋሚ ስብሰባ ማካሄዳቸውን የገለጹት ዶክተር ጌዲዮን የሰሜን ኢትዮጵያን ችግር ለመፍታት ምክረ ሀሳብ እንዲያቀርብ የተቋቋመው ኮሚቴ ያቀረበው ሀሳብ መደመጡን ተናግረዋል። ይህ ኮሚቴ ዝርዝር ጥናትን አጥንቶ ምክረ ሀሳቦችን አዘጋጅቶ የስራ ሂደቱን አስመልክቶ ለስራ አስፈጻሚ ኮሚቴውም ለማዕከላዊ ኮሚቴውም ሪፖርት አቅርቧል። የኮሚቴውን ሪፖርት እና ምክረ ሀሳቦችን መነሻ በማድረግ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ ዝርዝር ውይይት አድርገዋል። ሁለቱም ኮሚቴዎች በሙሉ ድምፅ የሰላም አማራጩን በተመለከተ የተጀመረው እንቅስቃሴ እንዲቀጥል ውሳኔ አስተላልፈዋል። አያይዘውም ፓርቲያቸው የሰላም አማራጮችን በሚመለከት የሚካሄድ ውይይት ለኢትዮጵያ እጅግ አስፈላጊ መሆኑን ፓርቲያቸው ድምዳሜ ላይ መድረሱን ተናግረዋል። በጦርነት የሚደርሰውን ሞት፣ ሰብዓዊና ቁሳዊ ጉዳት ለማስቆም ተጨማሪ ደም መፋሰስ እንዳይኖር ለማድረግ ለሰላም እድል መስጠት የሰላም አማራጭን እንዳለ መሞከርና ማሟጠጥ እንደሚያስፈልግ ለእነዚህ ሁሉ ዓላማዎች የሰላም አማራጭን መሞከር አስፈላጊ እንደሆነ ታሳቢ ተደርጓል። የሰላም ጥረቱ የማይሳካ ከሆነ ትንኮሳዎችን ለመመከት አስፈላጊው እርምጃ እንደሚወሰድ ድምዳሜ ላይ መድረሱን የተናገሩት ዶክተር ጌዲዮን በዚህ ረገድ መከላከያና ሌሎች የጸጥታ ተቋማት የጀመሩትን ጥረት አጠናክረው እንዲቀጥሉ ውሳኔ መተላለፉን ገልጸዋል። በዚህ በብልጽግና ፓርቲ ውሳኔ ላይ ከትግራይ ክልል መንግስት በኩል እስካሁን የተባለ ነገር የለም። በተመሳሳይ ጉዳይ ዘገባ ያስነበበው ሮይተርስ በበኩሉ የህወሀት ማዕከላዊ ኮሚቴ አባልና ቃል አቀባይ ጌታቸው ረዳን ለማግኘት ሞክሮ እንዳልተሳካለት አስነብበዋል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ ኮሚቴው መቋቋሙን ይፋ ማድረጋቸውን ተከትሎ ክልሉ ተአማኒ፣ አድላዊ ያልሆነና በመርህ ላይ በተመሰረተ የሰላም ሂደት ለመሳተፍ ዝግጁ ነን ማለቱ የሚታወስ ነው። በፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ላይ ዛሬ ክስ ተመሰረተ። የኢትዮ ፎረም አዘጋጅ የነበረው ያየ ሰው ሽመልስ ደግሞ በዋስ ከተፈታ ከሳምንት በኋላ ዛሬ በድጋሚ በቁጥጥር ስር ውሏል። ያየ ሰው የጸጥታ ኃይል አባል መሆናቸውን በገለጹ ሲቪል የለበሱ ሰዎች ከቤቱ ዛሬ ጠዋት መያዙን የገለጹት ጠበቃው አቶ ታደለ ገብረ መድህን እስካሁን ያለበት እንደማይታወቅ ተናግረዋል። ዝርዝሩን ኬኔዲ አባተ ልኮልናል። የፍትህ መጽሄት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ሰኔ 21 2014 ዓ.ም ከሰዓት በኋላ በአቃቢ ህግ ክስ ተመስርቶበታል። የክስ መዝገቡ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት መከፈቱን ነው ጠበቃው አቶ ሄኖክ አክሊሉ ያረጋገጡት። ጋዜጠኛ ተመስገን ዛሬ የክስ መዝገቡ ወደ ተከፈተበት ፍርድ ቤት የተወሰደ ቢሆንም ዳኛ ባለመኖሩ ምክንያት ችሎት አለመቅረቡን ጠቅሰው፣ ክሱ በነገው ዕለት በዚሁ ፍርድ ቤት እንደሚታይም ገልጸዋል። አቃቤ ህግ በጋዜጠኛ ተመስገን ላይ ክስ እንዲመሰርት ሰኔ 7 2014 ዓ ም ነበር በፌዴራሉ የመጀመሪያ ደረጃ ፍርድ ቤት የ15 ቀናት ጊዜ የተሰጠው። በሌላ ዜና ኢትዮ ፎረም የተሰኘ የዩትዩብ ሚዲያ መስራችና አዘጋጅ የነበረው ያየሰው ሽመልስ በዛሬው ዕለት በቁጥጥር ስር የዋለ ሲሆን ነገር ግን የት እንደታሰረ እስካሁን ድረስ አለመታወቁን ጠበቃው አቶ ታደለ ገብረ መድህን ለአሜሪካ ድምፅ ተናግረዋል። የተያዘው ያ የመጡትም ሲቪል የለበሱና የጸጥታ ሰራተኞች እንደሆኑ በመግለጽ ነበር የወሰዱት። ወዴት እንደተወሰደ አልታወቀም። አሁን እስካሁን ድረስም ቤተሰብ ሲያስተላለግ ነበር፣ እኔም ጨምሮ። አዲስ አበባ ፖሊስና ፌዴራል ፖሊስ ኮሚሽን ተጠይቋል። አሁን እንደዚህ የሚባል እስረኛ ዛሬ የመጣ እስረኛ የለም ተብሎ ነው መልስ የተሰጠው። ያለበትን ማወቅ አልቻልንም። መጨረሻ ላይ ቤተሰብ ሄደው ለሰብአዊ መብት ኮሚሽን ሪፖርት እነሱም እንከራተላል የሚል ምላሽ እንደሰጧቸው ነግረውኛል። ሁከትና ብጥብጥ በማስነሳት ወንጀል ተጠርጥሮ ከግንቦት 18 2014 ዓ ም ጀምሮ በእስር ላይ የነበረው ያየሰው ሽመልስ ከሳምንት በፊት ሰኔ 13 2014 ዓ ም ነበር በ10 ሺ ብር ዋስ እስከ እስር የተለቀቀው። ያየ ሰው ሌላ የተጠረጠረበት ወንጀል ቢኖር እንኳን በዋስትና ሳይወጣ በእስር ላይ እንዲቆይ ይደረግ ነበር ያሉት ጠበቃው አቶ ታደለ፣ ከእስር ከተፈታ ከጥቂት ቀናት በኋላ ዛሬ በድጋሚ በቁጥጥር ስር የዋለበትን ምክንያት እንደማያውቁና የተፈጸመው ድርጊት አዲስ እንደሆነባቸውም ገልጸዋል። ይህ በእንዲህ እንዳለ አልፋ ቴሌቪዥን የተባለ የዩትዩብ ሚዲያ መስራችና አዘጋጅ በቃሉ አላምረው በ10 ሺ ብር ዋስ ከእስር እንዲፈታ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ዛሬ ማዘዙን ጠበቃው አቶ ታደለ ገብረ መድህን ገልጸዋል። በቃሉ አላምራው ሁከትና ብጥብጥ በማስነሳት ወንጀል ተጠርጥሮ አርብ ግንቦት 19 2014 ዓ ም ነበር በቁጥጥር ስር የዋለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በሌላ ዜና ጉዳያቸው በችሎት እየታየ ያለ የኦሮሚያ ኒውስ ኔትወርክ ጋዜጠኞች በዳኞች ነፃነት ላይ ጥያቄ አንስተው እንዲቀየሩላቸው ያቀረቡትን አቤቱታ የኦሮሚያ ጠቅላይ ፍርድ ቤት ሳይቀበለው ቀርቷል። በዛሬው የችሎቱ ውሎ ላይ የተከሳሾችን ጠበቃ ያነጋገረው ገልሞ ዳዊት ተከታዩን ዘግቧል። ለዛሬ ተቀጥሮ በነበረው በነቃሲም አብዱላይ ስም በተከፈተ ዶስ ተከሰው ጉዳያቸው እየታየ ባሉት ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች አስራ አምስት ሰዎች ጉዳይ ላይ የኦሮሚያ ጠቅላይ ፍርድ ቤት ዛሬ ውሳኔ ሰጥተዋል። ተከሳሾቹ ባለፈው ቀጠሯቸው በዳኞቹ ላይ ያቀረቡትን አቤቶታ ችሎቱ መርምሮ ውድቅ ማድረጉን የተከሳሾቹ ጠበቃ አቶ ቶለማርያም ገመዳ ለቪኦኤ ተናግረዋል። በባለፈው ቀጠሮ ችሎት ላይ ተሰይሞ የነበሩት ዳኞች ጉዳያችንን በአግባቡ በሕግ መሰረት ከአድሎ ነጻ ሆነው እያዩልን አይደለም፣ አድሎ አዊነት ይታይባቸዋል፣ በምን ዳኞች ከችሎት እንዲነሱላቸው አቤቱታ አቅርበው ነበረ። በዛው መሰረት ተከሳሾች ባቀረቡት አቤቱታ ላይ ብይን ለመስጠት ለባር ተቀጥሮ ነበረ። በዛው መሰረት ብይኑም ተሰጠዋል። የተሰጠውን ብይን ተከሳሾች ያቀረቡት አቤቱታ ሕግና የማስረጃ ድጋ ስልለን ነው ዳኞቹን ልነሱ አይገባም፣ በጉዳዩም ሊቀጥሉ ይገባል በሚል ያቀረቡት አቤቱታ ውድቅ ተደርጓል። ዳኞቹ ችሎት ላይ ጉዳያቸውን ባልተገባ ሁኔታ ይዘዋል በሚል ተከሳሾቹ አቤት ቢሉም ፍርድ ቤቱ ግን ዳኞቹ መጪ ችሎቶች ላይ መሰየም እንዲቀጥሉ መወሰኑን አቶ ቶለማርያም ገልጸዋል። በዛሬው የጠቅላይ ፍርድ ቤቱ ችሎት ላይ የተሰማው ሌላ ጉዳይ ባለፉት ቀጠሮዎች እንዲሻሻል ሲጠየቅ የነበረ ክስ ይዘት መሆኑን አቶ ቶለማርያም አስታውሰው አቃቤ ሕግ በታዘዘው መሰረት የተሻሻለ ክስ ማስገባቱን ገልጸዋል። የወንጀል ክሱ መሻሻል አለመሻሻሉን ከተከሳሾች መልስ ለመስማት ችሎቱ ለሰኔ 30 2014 ዓ.ም ምት ተለዋጭ ቀጠሮ መስጠቱን አመልክተዋል። በአስቸኳይ ጊዜ አዋጅ ወቅት በኦሮሚያ ክልል የሽግግር መንግስት ምስረታ ሀሳብ ውስጥ ተሳትፈዋል በሚል ህዳር 8 2014 ዓ.ም የተያዙት ሁለቱ የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላ ብቅለ አመኑና ሌሎች 15 ሰዎች ላለፉት ሰባት ወራት በኦሮሚያ ፖሊስ ቁጥጥር ስር ናቸው። 15ቱ ሰዎች የኦሮሞ ነጻነት ግንባር፣ የኦሮሞን ፌዴራሊስት ኮንግረስ ፓርቲ አባላት እና ከተለያዩ ማህበረሰቦች መቋቋሙ የተነገረውን ኮሚቴ በግላቸው የተቀላቀሉ ሰዎች መሆናቸውንም ጠበቃቸው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር የአፍሪካ ቀንድ ሀገሮችን ባጠቃው የከበደ ድርቅ ለተጎዱ ተፈናቃዮችና ተፈናቃዮቹን ተቀብለው እያስተናገዱ ለሚገኙት ማህበረሰቦች የሚውል የ42.6 ሚሊዮን ዶላር አስቸኳይ ድጋፍ ተማጽኗል። የአካባቢው ሀገሮች በ40 ዓመታት ባልታየ ደረጃ በከፋ ድርቅ የተጠቁ ሲሆን ሩሲያ በዩክሬን ላይ በምታካሂደው ጦርነት የተነሳ የተፈጠረው የምግብ ዋጋ መናር ችግሩን እንዳባባሰው ድርጅቱ አውስቷል። ገንዘቡ በተፈናቃይ እና በስደተኛ ካምፖች ለተጠለሉ ሰዎች እስከዚህ የአውሮፓ 2022 ዓ ም ማብቂያ በሚኖረው ጊዜ አጣዳፊ የሆነ የምግብ፣ የውሃ፣ የጤናና ሌላም አገልግሎትን ለማቅረብ የሚውል መሆኑን ያመለከተው ዩኤንኤችሲአር ከጠየቀው የገንዘብ ድጋፍ ውስጥ 22 ሚሊዮን ዶላሩን በኢትዮጵያ የሶማሌ የኦሮሚያና የደቡብ ክልል ለሚገኙ የአገር ውስጥ ተፈናቃዮችና ሶማሌ ክልል ውስጥ በተለያዩ ካምፖች ለተጠለሉ የሶማሊያ ስደተኞች ድጋፍ እንደሚውል አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የወቅቱ የአፍሪካ ሕብረት ሊቀመንበር የሆኑት የሴኔጋል ፕሬዚደንት ማኪሳል በቡድን ሰባት ጉባኤ ላይ ተገናኝተው መወያየታቸውን ዋይት ሀውስ አስታወቀ። ሁለቱ መሪዎች የሩሲያ ፕሬዝደንት ፑቲን ዩክሬን ላይ በከፈቱት ጦርነት በአፍሪካ የምግብ ዋስትና ላይ ስላሳደረው ጫና የተወያዩ ሲሆን ፕሬዝደንት ባይደን ቡድን ሰባት በምግብ ዋስትና ረገድ ስለሚሰጠው ቀጣይ ድጋፍ መግለጫ የሚያወጣበት መሆኑን አንስተው ለፕሬዝደንት ሷል ገለጻ እንዳደረጉላቸው የዋይት ሀውሱ መግለጫ አመልክቷል። ፕሬዚደንት ባይደን እና ፕሬዚደንት ሳል የቡድን ሰባትን የዓለም አቀፍ መሰረተ ልማትና ኢንቨስትመንት አጋርነት ስራዎች በተመለከተም ተወያይተዋል። ከዚህም መካከል አንዱ ሴኔጋል ውስጥ በሚከፈተውና በየዓመቱ ብዙ ሚሊዮን የኮቪድ-19 እንዲሁም የሌሎች በሽታዎች መከላከያ በሚያመርተው አዲስ የክትባት ማምረቻ ኢንዱስትሪ መዋዕለ ነዋይ ለመመደብ የተያዘው ትልቅ እቅድ መሆኑን የዋይት ሀውሱ መግለጫ አውስቷል። ለዓለም ዜና የተያዘው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጂ ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ 25ና 31 ሜትር ባንዶች የሚተላለፈውን ስርጭታችንን ነው። ማክሰኞ ሰኔ 21 2014 ዓ ም ነው። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አበባየሁ ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በቀጥታ ስርጭት ምስልና ድምፅ አቀናባሪያችን ጆናታን ዋከር ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሰዓቱን አብይ ዜና ቀደም ብለን በመግቢያው ያስተዋወቅነው ርዕስ ነው። ድንበር ላይ ባለው ሁኔታ የሱዳን የኢትዮጵያ መንግስትና የህወሀት መግለጫዎችን ይመለከታል። ኢትዮጵያ የተማረኩ ሰባት ወታደሮችንና አንድ ሲቪል ገድላብኛለች ሲል የሱዳን ጦር ትላንት ያሰማውን ክስ ወታደሮቻችን በአካባቢው አልነበሩም ሲል ነው የኢትዮጵያ መከላከያ ሚኒስተር ያስተባበረው፣ ያስተባበለው። የተፈጠረውን ሁኔታም የውጭ ጉዳይ ሚኒስትሩ አሳዛኝ ብሎታል። ለመከላከያ ሚኒስትር ቃል አቀባይ ኮሎኔል ጌትነት አዳነ ዛሬ ለጋዜጠኞች በሰጡት መግለጫ የኢትዮጵያን ግዛት ዘልቆ ገብቷል ያሉትን የሱዳን ኃይል ከአካባቢው ሚሊሻ ጋር መጋጨቱንም ጠቅሰዋል። በሌላ በኩል ደግሞ የሱዳን ታጣቂዎች በአብድራፊ እና በምዕራብ አርማጭሆ በኩል ከትናንት ጠዋት ጀምሮ የከባድ መሳሪያ ተኩስ እንደከፈቱ ዛሬ ለአሜሪካ ድምጽ የተናገሩት የምዕራብ ጎንደር ዞን አስተዳዳሪ አቶ ቢሰጥ ወርቁ ባለፈው ሳምንት በነበረው ግጭት ከሁለቱም ወገኖች ሕይወት መጥፋቱን አመልክተዋል። ከተገደሉት መካከል ከሱዳናውያኑ ጋር አብረው ተሰልፈዋል ያሏቸውን እና የህወሀት ታጣቂዎች እንደሆኑ እየጠቆሟቸው መኖሯቸውንም ቢናገሩ ህወሀት ዛሬ ባወጣው መግለጫ ግን ውንጀላውን በብርቱ አስተባብረዋል። አስቴር ምስጋናው ነች የተከታተለችው። እነሆ የኢትዮጵያ ወታደሮች የያዟቸውን ሰባት ሱዳናውያን ወታደሮችና አንድ ሲቪል የምርኮኛ አያያዝን በሚጥስ ሁኔታ ገድለዋል ሲል የሱዳን ጦር ትናንት ያወጣውን መግለጫ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንትናውኑ በወጣው ባወጣው መግለጫ የተፈጠረው ሁኔታ አሳዛኝ መሆኑን ቢገልጽም ለግጭቱ ግን ተጠያቂ ያደረገው የሱዳንን ወገን ነው። የኢትዮጵያ የመከላከያ ሚኒስቴር ቃል አቀባይ ኮሎኔል ጌትነት አዳነ ዛሬ በሰጡት ጋዜጣዊ መግለጫ የሱዳን ጦር ውስጣዊ ችግሮች ባጋጠሙ ቁጥር በተለያየ የጊዜ ጊዜ ትንኮሳዎችን ሲያደርግ ቆይቷል ሲሉ ከሰዋል። ሰሞኑንም የሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው እንደገቡና ከአካባቢው ሚሊሻ ታጣቂዎች ጋር መጋጨታቸውንና በተኩስ ልውውጡ ከሁለቱም ወገን ሕይወት መጥፋቱን አመልክተዋል። ይሁን እንጂ በወቅቱ የኢትዮጵያ መከላከያ ሰራዊት በአካባቢው እንዳልነበረና ወደ ውጊያ እንዲገባም ትዕዛዝ እንዳልተሰጠው ኮሎኔል ጌትነት ጠቁመው ማጣራት የሚፈልግ አካል ካለ በሩ ክፍት ነው ብለዋል። ያለፈውን ሳምንት ግጭት ተከትሎ የሱዳን ጦር ተጨማሪ እንቅስቃሴ እያደረገ እንደሆነ ዛሬ ለአሜሪካ ድምጽ የተናገሩት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢሰጥ ወርቄ ታጣቂዎቹ ከትናንት ሰኞ ጠዋት ጀምሮ በአዋሳኝ የድንበር አካባቢዎች የከባድ መሳሪያ ተኩስ መክፈታቸውን ገልጸዋል። በሀያ ቋት ሁለት ሰዓት ተኩል አካባቢ ጀምሮ በእነዚህ በምንጎራበተባቸው አካባቢ አቦ አወጤ ግላለ ውሃ ከሚባለው ደለሎ ቁጥር ስድስት እና አምስት በሚባሉ አካባቢዎች ላይ ከርቀት በመሆን ከፍተኛ ከባድ መሳሪያ ድብደባ በማድረግ ላይ ነው ያሉት። ይሄ እኛ ትክክል እንዳልሆነ እያስገነዘብን ነው ያሉት። የአካባቢው ማህበረሰብ የሱዳን የሚኖሩ አጎራባች አካባቢ የሚኖሩ ማህበረሰቦች ጋር እየተገናኘን ትክክል እንዳልሆነ እየገለጽንላቸው ነው። ሆኖም ግን ያው ድብደባውን ቀጥለዋል። ማለት በከባድ መሳሪያ ነው አሻግረው ያስወነጨፉ ያሉት። እስካሁን ድረስ ድብደባው እንደቀጠለ ነው ወይስ? በዛሬ በቁጥር አምስት ደለሎ ቁጥር አምስት ወደሚባለው አካባቢ ወደ ሁለት ጊዜ አስወንጭፈዋል። ሌላው አካባቢ ላይ ቁሟል። አስራ አምስት አካባቢ ላይ ባለፈው ሳምንት ከገቡበት ድንበር አራት ወይም አምስት ተጨማሪ ኪሎ ሜትሮች ዘልቀው ገብተዋል ያሏቸው የሱዳን ታጣቂዎች በኢትዮጵያ ወገን ካሉ ሚሊሻ ታጣቂዎች ጋር መታኮሳቸውንና ከሁለቱም ወገን ቁጥሩ በውል ያልታወቀ ህይወት መጥፋቱን አቶ ቢሰጥ ገልጸዋል። አስተዳዳሪው አክለው ከሱዳናውያኑ ጎን ተሰልፈው የነበሩና የተገደሉ የህወሓት ታጣቂዎች ነበሩ ብለዋል። ባለፈ በአስራ አምስት ሱዳን እና የህወሓት ታጣቂ ቡድኖች ድንበራችን ዘልቀው በመግባት ከአካባቢው ከሚያርሱ ታጣቂዎች ጋር ግጭት ፈጥረው እንደነበር ይታወቃል። አካባቢ ሚኒሻ አራሾች ማለት ነው። እዚህ አካባቢ ኖርማል እርሻ ማሳቸው እያለሙ እያለ ነው መተው የገጠሟቸው። በዚህ ግጭትም የሰው ህይወት ጠፍቷል። ከሁለቱም ወገን ነው ህይወት የጠፋው። ከሱዳን ታጣቂ ቡድን እና የህዋትም አብሮ ተቀላቅለው ተገኝተዋል። አብረው ሞቷሉ። በየት በኩል ነው ይሄ የሆነው? ባልደራፊ ምድረገነት ወደ የሚባለው በአብራ ጅራው ሂደሽ ወደ ምድረገነት ስደርሽ ወደ አንግርብ ስደርሽ ወደ ግራ ታጥፎ ወደ ጓንግ መስመር ማለት ነው። ወደ ሱዳን ደንበር ሁለተኛ በምዕራብ አርማጭሆ አቦቲ አካባቢ የሚገኘው እና አሴራ አሴራ እንደሚባለው አካባቢ ሙሉ ቀን እስከ ቀኑ አስር ሰዓት ድረስ ድብደባ ሲያካሂዱ ነው የዋሉት። ምን ያህል ኪሎ ሜትር ነበር ጥሰው የገቡት? ከዚህ በፊት ከሀያ አምስት አራት ኪሎ ሜትር መጥተው ነው። የኢትዮጵያ የውጭ ጉዳይ ሚኒስትር በትናንት መግለጫውም ሁኔታው የተፈጠረው የሱዳን መደበኛ ወታደሮች ሽብርተኛ ሲል ከጠራው ከህወሀት ርዝራዦች ጋር ሆነው የኢትዮጵያን ድንበር ጥሰው ከገቡ በኋላ በኢትዮጵያ መሬት ላይ ነው ብለዋል። ትግራይ ክልልን እያስተዳደሩ ያሉት ባለስልጣናት ዛሬ ባወጡት መግለጫ የተሰነዘሩባቸውን ክሶች አስተባብለዋል። በኢትዮጵያ የውጭ ጉዳይ ሚኒስቴር ለወጣው መግለጫ ምላሽ የሰጠው የህወሀት መግለጫ ባንድ በኩል ግጭቱ የተከሰተው የሱዳን ጦር ከህወሀት ታጣቂዎች ጋር በመሆን ድንበር ጥሶ ጥቃት በመፈጸሙ እንደሆነ እያመላከተ፣ በሌላ በኩል ደግሞ ማጣራት እንደሚደረግ ቃል ይገባል ሲል ተችቶ ውንጀላዎቹ የተቀናበሩ የውሸት ክሶች ናቸው ብሏል። የህወሀት መግለጫ አክሎም ይህ ደግሞ መንግስት ለሰላም ያለው ቁርጠኝነት እውነተኛ እንዳልሆነ ያመላክታል ሲል ለም ከሷል ግጭቱ የተፈጠረባቸው አካባቢዎች በ1900ዎቹ መጀመሪያ አካባቢ ተከልሏል በሚሉት መሰረት የሱዳን ግዛት መሆናቸውን የሚናገሩት የሱዳን ባለስልጣናት ሰሞኑን የተፈጠረውን ሁኔታ በቸልታ እንደማያልፉትና የአጸፋ እርምጃ እንደሚወስዱ በትናንትናው መግለጫቸው ዝተዋል የኢትዮጵያ የውጭ ጉዳይ ሚኒስትርም ተከትሎ ባወጣው መግለጫ ኢትዮጵያ ችግሮችን በወዳጃዊ መንገድ ለመፍታት በቁርጠኝነቷ እንደምትገፋ ጠቁሞ ካርቱም ወደ ተባባሰ አቅጣጫ እንዳታመራና ሁኔ ሁኔታውን እንድታረግብ ጠይቋል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። በተከታዩ ርዕስ ደግሞ ከባህር ዳር ወደ አፋር እንሻገራለን። በአፋር ክልል በማቆያ ስፍራዎች ያሉ የትግራይ ተወላጆች ሁኔታ አሳሳቢ ነው ይላል ሶስት የፖለቲከኞች አፋር ክልል ውስጥ ባሉ ማቆያ ስፍራ የትግራይ ሰብአዊ መብታቸው እንዲከበር ክትትል እንዲያደርግ መብት ኮሚሽን ጥሪ አቅርበዋል። ኮሚሽኑ በበኩሉ ጉዳዩን እየተከታተለ መሆኑን ጠቁሞ በሰመራ ማቆያ ስፍራዎች ያሉት የትግራይ ተወላጆች ለሕይወታቸው በሚያስጋ ሁኔታ ውስጥ እንደሚገኙ አመልክቷል። የክትትል ግኝቱን ወደፊት እንደሚገልጽ የተናገረው ኮሚሽን የሚመለከታቸው አካላት ለጉዳዩ አፋጣኝ ልባት እንዲሰጡም ጥሪ አቅርበዋል። ለአሜሪካ ድምጽ ከአፋር ክልል መንግስት ኃላፊዎች አስተያየት ለማግኘት የተደረገው ጥረት እንዳልተሳካ ገልጦ ገብረ ሚካኤል ገብረመድን መድን ተከታዩን አድርሶናል። በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት ለረዥም ወራት አባላን ተቆጣጥረው የቆዩ ሲሆን ከኢትዮጵያ መንግስት ጋር የሰብአዊ አቅርቦትን ለማድረግ ሲባል የተናጠል የተኩስ ማቆም ከተካሄደ በኋላ ታጣቂዎቹ አባላን ለቀው መውጣታቸው መዘገቡ ይታወሳል። ሆኖም ከአባላ ከተማ በሺዎች የሚቆጠሩ የትግራይ ተወላጆች በአፋር ኃይሎች ታፍሰው ወደ እስር ቤት እንደገቡ ከዛም ወደ ሰመራ እንደተወሰዱ ከዚህ ቀደም የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች ተናግረዋል። እነዚህ ላለፉት ስድስት ወራት በሰመራ ማቆያ ስፍራዎች ውስጥ ያሉት ሰዎች በከባድ ችግር ውስጥ እንደሚገኙ ባደረግነው ክትትል አረጋግጠናል ያሉ ሶስት ከፍተኛ የትግራይ ፖለቲከኞች የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል እንዲያደርግላቸው ጥያቄ ማቅረባቸውን ገልጿል። ጥያቄውን ያቀረቡት ፖለቲከኞች የቀድሞ የአረና ፓርቲ አመራር አቶ አብርሃ ደስታ፣ የባይቶና አባል አቶ ክብሮም በርሀና አቶ አበራ ንጉሰ ሲሆኑ አቶ ክብሮም በርሀ ጉዳዩን ለዓለም አቀፉ ማህበረሰብ እንደሚያሳውቁ ለአሜሪካ ድምፅ ተናግረዋል። ንከታተሎ ኢና ነርና ተዓፋር ዘሎ ኩነታት እቲ ፀገም ብጣዕሚ ከቢድ ምዃኑ። በአፋር ያለውን ሁኔታ እንከታተለዋለን አስቸጋሪና ከባድ መሆኑን የምናውቀው ትኩረት የሰጣቸው አካል የለም እኛ እንደ ትግራይ ፖለቲከኞች ልናደርገው የምንችለው ነገር ሁኔታውን ለዲፕሎማቲክ ማህበረሰቡ ሪፖርት ማድረግ ነው። እንዲህ አይነት ነገር አለ እዩት እንላቸዋለን። ከዛ ደግሞ ኢትዮጵያ ውስጥ የፍትህ ጉዳይ ያሳስባቸዋል ብለን ለምንገምታቸው አካላት ለምሳሌ ለሰብአዊ መብቶች ኮሚሽን መረጃውን ሰጥተናል። ጥያቄያችን ሰብዓዊ መብቶቻቸው ይከበሩ፣ እንደ ሰው ይቆጠሩ፣ ችግር ካለባቸው ለፍርድ ይቅረቡ፣ ምግብና ውሃ፣ ልብስና መጠለያ ይቅረቡላቸው የሚል ነው። እነሱም በጉዳዩ ላይ መግለጫ እናወጣለን ችግሩ መፍትሄ እንዲያገኝም እንጥራለን ብለውናል። ይህን ጉዳይ አለም እንዲያውቀውም እንሰራለን። የኢትዮጵያ ሰብዓዊ መብቶች ኮሚሽን የአፋር ክልል ሰብዓዊ መብቶች ምርመራና ክትትል ዳይሬክተር ሰላም ግርማይ ጉዳዩን በቅርበት እየተከታተሉት እንደሆነ ገልጸውልናል። ህወሀት የአባዓላ ከተማን ከለቀቀ በኋላ የአፋር ክልል መንግስት ሰዎቹን ለደህንነታቸው ሲል ወደ ሰመራ እንዳመጣቸው ተናግረዋል። በማቆያ ስፍራዎች ውስጥ ያለው ሁኔታ ለሕይወታቸው የሚያሰጋ እንደሆነም ይገልጻሉ። ያሉበት ቦታ የእንቅስቃሴ ገደብ የተደረገበት ማቆያ ስፍራ መሆኑ ኮሚሽናችን ተገንዝቧል ማለት ነው። የተለያዩ ከጤና ከሕክምና፣ ከተለያዩ አገልግሎቶች ጋር ተያያዥ ሆኑና ያው ከቁጥራቸው ብዛትም ደግሞ አያያዛቸው የሕይወታቸውን አደጋ ላይ የሚጥል ስጋት ላይ መኖራቸውን ስለተገነዘበ በጣም በጥብቅ በቅርበት ማለት ነው ከሚመለከታቸው አካሎች ጋር ክትትል እያደረገም ነው። መፍትሄን ለመስጠት ክትትሉን በጥብቅ እያደረገ ይገኛል ማለት ነው። ሰመራ ባሉት ሁለት የማቆያ ስፍራዎች ካሉት ሰዎች መካከል ቤተሰቦች እንደሚገኙባቸው የተናገሩት ሰላም ግርማይ፣ ዋናዎቹ ችግሮች ምን እንደሆኑም እንዲህ አብራርተዋል። ከህክምና እንደዚሁም ከተለያዩ የሰብአዊ መብቶችን ለማስጠበቅ የሚደረጉ አገልግሎቶች ላይ የሚደረጉ ወይም የእንቅስቃሴ በተለይ ገደብ መኖሩ በማቆያ ስፍራው ላይ የገባ የተላላፊ በሽታ አለ። ከህፃናት የጀመረ ይሄ በሽታ በዛ ወረርሽ የተላላፊ ከመሆኑ አንጻር የቤት የነዋሪዎቹን ህይወት አደጋ ላይ የሚጥር ነው ብሎ ኮሚሽኑ በጣም አሳሳቢ ሆኖ አግኝቶታል ማለት ነው። በማቆያ ስፍራዎቹ ለሰዎቹ የሚሰጥ አገልግሎት አለ፣ በቂ ግን አይደለም ሲሉም ገልጸዋል። ከዚህ ቀደም ቪኦኤ ያነጋገራቸው ሰዎችም በማቆያ ስፍራዎቹ የመሰረታዊ አገልግሎት እጥረት መኖሩን ገልጸው ከሁሉም የከፋው ደግሞ የውሃ ችግር፣ የሕክምና እጦትና የፀሐይ መከላከያ አለመኖር እንደሆኑ ተናግረዋል። ትልቅ ችግር ውስጥ ነው ያለነው በውሃ ጥም ተቸግረናል። ህጻናት አካላቸው ቆሳስሎ ሕይወታቸው አደጋ ላይ ነው ያለው። ህዝቡ ወደ ነበረበት አካባቢ እንዲመለስ ይፈልጋል። አርሰን መብላት እንፈልጋለን። አሁን ክረምት እየገባ ነው። እዚህ መጥፎ ነፋስ ነው ያለው። ፀሐይም እየበረታ ነው የሚሄደው። ህክምና፣ መጠለያ፣ ልብስ፣ ምግብ እንዲሟላልን እንፈልጋለን። መሠረታዊ ፍላጎቶቻችን ይሟሉልን፣ ሰብዓዊ መብታችን ይከበር ነው ያልነው። በማቆያ ስፍራዎች ውስጥ ባለው አስቸጋሪ ሁኔታ ምክንያት አብዛኞቹ ህጻናትና ሽማግሌዎች የሆኑ ሰባ ሰዎች በበሽታና በረሃብ መሞታቸውንም እነዚሁ ሰዎች ለቪኦኤ ተናግረዋል። የኢትዮጵያ ሰብዓዊ መብት ኮሚሽንም ቁጥሩን ባይገልጽም የሞቱ ሰዎች እንዳሉ አረጋግጧል። የሰዎች ህይወት ያለፈበት ሂደት አለ ቁጥራቸው አሁን እንዳልኩት በክትትል ያው ሪፖርቱ ሲጠናቀቅ የሚገለጽ ይሆናል። ሰዎቹ ከአብዓላ ተይዘው ወደ ሰመራ ከመጡበት ጊዜ ጀምሮ ኮሚሽኑ በተለያዩ መንገዶች ሁኔታቸውን እየተከታተለ እንደሆነ የገለጹት ዳይሬክተሯ አጠቃላይ የክትትሉን ግኝት ግን ወደፊት ሂደቱ ሲጠናቀቅ እንገልጻለን ብለዋል። የአፋር ክልል በጉዳዩ ላይ ምላሽ እንደሰጣቸው የገለጹት የምርመራና ክትትል ዳይሬክተሯ ሰላም ግርማይ ይዘቱን ግን ወደፊት የክትትል ግኝቱ ሪፖርት ሲቀርብ እንደሚገልጹ ተናግረዋል። የሚመለከታቸው አካላት ጉዳዩን በቅርበት እንዲከታተሉትም ጠይቀዋል። መንግስት የሚመለከተው የመንግስት አካል ማለት ነው፣ በሕግ አግባብ የሚጠረጠሩ ካልሆኑ ድረስ የሰብአዊ መብትን ወይም ደግሞ የሰዎችን እንቅስቃሴ በሚገድብ መንገድ ሰዎችን በቁጥጥር ስር መዋል የለበትም ብሎ ኮሚሽኑ ያምናል። የሚመለከታቸው አካላትም ደግሞ መንግስታዊ የሚሆኑ ያልሆኑ በቅርበት በዚህ ጉዳይ የሰዎችን ህይወት ከመታደግ አንጻር ተገቢውን አገልግሎት የሚሰጥበትን መንገድ ትኩረት ሰጥተው እንዲንቀሳቀሱ ጥሪ ያቀርባል ማለት ነው። የኢትዮጵያ ሰብዓዊ መብት ኮሚሽን በማቆያ ስፍራዎቹ ውስጥ ያሉት ሰዎች ከ8 ሺህ እስከ 9 ሺህ እንደሚሆኑ የገለጸ ሲሆን ሮይተርስ ደግሞ ቀደም ብሎ ባወጣው ዘገባው ቁጥራቸው ከ7 ሺህ እስከ 12 ሺህ እንደሚገመት አስፍረዋል። በጉዳዩ ላይ ከአፋር ክልል መንግስት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። አመሰግናለሁ ገብረ ሚካኤል። አድማጮች፣ ተከታዩ ርዕስ ደግሞ ወደ አለም አቀፍ ጉዳዮች ነው የምናመራው። ምዕራባዊ ናይጄሪያ ውስጥ የሚገኙ የእስላማዊ መንግስት ታጣቂዎች እንደ አውሮፓውያኑ የቀን አቆጣጠር ሰኔ አምስት 2014 ዓ ም በካቶሊክ ቤተ ክርስቲያናት ላይ ባደረሱት ጥቃት ሰዎች ከተገደሉ ወዲህ የናይጄሪያ ቤተ ክርስቲያናት ታጣቂ ጠባቂዎችና የመግቢያ ላይ ፍተሻዎችን ተግባራዊ ማድረግ ጀምረዋል። የደህንነት ባለሙያዎችም በናይጄሪያ ደቡባዊ ምዕራብ ኦንዶ ክፍለ ግዛት የተካሄደው ጥቃት በቅርቡ ወደ ዋና አገሪቱ ከተማ የሚስፋፋ የሽብርተኝነት ጥቃት ሊሆን ይችላል ሲሉ ስጋታቸውን ገልጠዋል። ቲሞቲ አቤዙ ከናይጄሪያ አቡጃ ያደረሰንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በአቡጃ ወደሚገኘው ቤተ ክርስቲያን ለጸሎት የሚመጡ ምዕመናን ወደ ቤተ ክርስቲያኒቱ ሲመጡ ወደ ውስጥ ከመግባታቸው በፊት አንድ በአንድ እየተፈተሹ ይገባሉ። ፍተሻውን የሚያካሂዱት በግዛቱ የተመደቡ የጸጥታ ሰራተኞችና ፖሊሶች ናቸው። ከቅርብ ጊዜ ወዲህ በናይጄሪያ ቤተ ክርስቲያናት ላይ በመካሄድ ላይ ከሚገኙት በርካታ ጥቃቶች አንጻር እርምጃዎቹ አስፈላጊ መሆኑን የቤተ ክርስቲያናት ባለስልጣናት ይናገራሉ። የአቡጃ ፖሊሶች ወደ ቤተ ክርስቲያናት መስጊዶችና ህዝባዊ ተቋማት ፖሊሶችን እያሰማሩ መሆኑን ይገልጻሉ። ይሁን እንጂ የጸጥታ ጥበቃ የሚደረግላቸው ሁሉም ህዝባዊ ተቋማት አይደሉም። የዶሚኒየን ቻፕል ኢንተርናሽናል ጳጳስ ጆን ፕሬይዝ ዳንኤል እንዲህ ይላሉ። ሰሞኑን ሰዎች እንደ እብደት እያደረጋቸው ወደ ቤተ ክርስቲያን እየሄዱ መተኮስ ጀምረዋል ስለዚህ የቤተ ክርስቲያናት የሚቃጣባቸውን ጥቃት ለመመከት ራሳቸውን ማስታጠቅ ያለባቸው ይመስለኛል። ያ ራስን መከላከል ነው። ራስ መከላከልን ደግሞ የሚቃወም ህግ ያለ አይመስለኝም። የአውሮፓ አቆጣጠር ሰኔ አምስት በትልቁ የታጠቁ ሰዎች በደቡብ ምዕራብ ናይጄሪያ ኦ የምትገኝ ቅዱስ ፍራንሲስ ካቶሊክ ቤተ ክርስቲያንን በጠመንጃና ፈንጂዎች በማጥቃት አርባ ምዕመናንን ገድለዋል። ከጥቃቱ 88 ሰዎች በህይወት የተረፉ ቢሆንም ክፉኛ ቆስለዋል። አንዳንዶቹ ጥቃቱን ሲገልጹ በማይታመን ደረጃ የሚዘገንን ድርጊት ነው ብለውታል። ስቴፈን ቸክስ አኮንዬ እንዲህ ብለዋል። እንደዛ ያለ ጥቃት ለ20 ደቂቃ ያህል ሲካሄድ አንድም ፖሊስ በአካባቢው አልነበረም። ያ ማለት በአገሪቱ ምንም አይነት ደህንነት የለም ማለት ነው። ደህንነትን ማረጋገጥ መንግሥት ትኩረት ሰጥቶ ሊሠራበት የሚያስፈልገው አንዱ ጉዳይ ነው። የናይጄሪያ ባለስልጣናት በምዕራብ አፍሪካ ክፍለ ግዛት የሚንቀሳቀሰውን እስላማዊ መንግስት ወይም ኤስዋፕ ተብሎ የሚጠራውን ቡድን ለጥቃቱ ተጠያቂ አድርገዋል። አንዳንዶቹ ግን ያ በጥድፊያ የተደረሰበት ድምዳሜ ነው ይላሉ። ባለሙያዎችም ሽብርተኝነት በናይጄሪያ እየተስፋፋ ነው በማለት ይናገራሉ። ባለፈው ሳምንት በሰሜን ካዱና ክፍለ ግዛት ታጣቂዎች በሁለት ቤተ ክርስቲያናት ላይ ጥቃት ሰንዝረው ሶስት ሰዎች በመግደል በርካቶችን አግተው ወስደዋል። ባለፈው እሁድ ታጣቂዎች በካዱናና ኤዶ ግዛቶች ባደረሱት የተለያየ ጥቃት ሁለት የካቶሊክ ቀሳውስትን ገድለዋል። የናይጄሪያ ክርስቲያን ማህበር ጥቃቱ ያሳሰበው መሆኑን ገልጾ ባለስልጣናቱ ድርጊቱን የሚያስቆም ጥበቃ ባለማድረጋቸው ወቅሰዋል። የቤተ ክርስቲያናት ኃላፊዎችም የደህንነት ጥበቃውን እንዲያጠናክሩ አሳስበዋል። ጆሴፍ ዳራሞላ የናይጄሪያ ክርስቲያን ማህበር ዋና ጸሐፊ ናቸው። እንደ ተቋም በማናቸውም ምክንያት በማንም ይሁን ማን ወይም እንደዛ ያለውን ጥቃት ካደረሱት ጋር አጥብቀን እንለያያለን። ቤተ ክርስቲያናት በሙሉ ግን ስለ ደህንነታቸው ማሰብና መዘጋጀት ይኖርባቸዋል። ከጎንህ የቆመው ሰው አንዱ ተጠርጣሪ ሊሆን ይችላል። የናይጄሪያ ፕሬዝደንት ሙሐሙዱ ቡሃሪ እንደ ኤሮፓ አቆጣጠር በ2015 ምርጫውን ባሸነፉበት ወቅት በአገሪቱ ያለውን የአለመረጋጋት ችግር ላይ እንደሚሰሩ ተናግረው ነበር። ሁለተኛው ዙር የስልጣን ዘመናቸው በሚያበቃበት በዚህ ወቅት እንደ ኦ ባሉ አካባቢዎች እየተስፋፋ ያለው ጥቃት በሚቀጥለው ዓመት ምርጫ ዋነኛው መነጋገሪያ እንደሚሆን በእርግጠኝነት መገመት ይቻላል። ከናይጄሪያ ወደ ሊቢያ የሚወስደን ዘገባ ነው ተከታዩ። ድንበር የለሹ የሐኪሞች ቡድን ደህንነታቸው በተጠበቀ ሁኔታ ውስጥ የሚኖሩ እንደ ሰሜን አሜሪካና አውሮፓ ያሉ አገሮች በሊቢያ ውስጥ መውጫ አጥተው የሚገኙ ስደተኞችን እንዲታደጉ ጠይቋል። ቡድኑ ሕይወታቸው ለአደጋ የተጋለጡ ያላቸውን ሰዎችም በአስቸኳይ የሚወጡበትን መንገድ እንዲመቻች ነው ያሳሰበው። የአሜሪካ ድምፁ ፒተር ክሎቲ በሊቢያ ስደተኞች ተሟጋች ስቲቭ ሪፐብሊክን በማነጋገር ያጠናቀረውን ዘገባ አሁንም ደረጀ ደስታ ነው የሚያቀርብልን። የድንበር የለሹ የሐኪሞች ቡድን በሊቢያ ታግተው የሚገኙ ስደተኞች ከአገሪቱ የሚወጡበትን በርካታ መንገዶች ማመቻቸት የሚቻል ሲሆን አሁን ያለውን ከአገር የመውጫ መንገዶችንም ማጠናከር እንደሚገባ ጥሪ አድርገዋል። ቡድኑ በሊቢያ የሚያደርገውን የሰብአዊ ምላሽ መስጠት ከጀመረበት እንደ ኤሮፓ አቆጣጠር 2016 አንስቶ በእስር የሚገኙትን ጨምሮ ስደተኞችን ለመታደግ ብርቱ ጥረት በማድረግ ሲቸገር መቆየቱን ይገልጻል። በቡድኑ በሊቢያ የስደተኞች ተሟጋጅ ስቲቭ ፐርቢክ ከቪኦኤ ጋር ባደረጉት ቆይታ ቡድኑ በሊቢያ የስደተኞች ማጎሪያዎች የሚገኙትና በሊቢያ በጠረፍ ጠባቂዎች ከድንበር እንዲመለሱ ለተደረጉ ስደተኞች የሕክምና እርዳታ ሲሰጥ መቆየቱን ተናግረዋል። ስደተኞች ከሊቢያ እንዲወጡ ወይም መልሰው ለማቋቋም የሚደረገው ጥረትና የተወሰነና አስጋሚ መሆኑን በመግለጽ የስደተኞቹ የተለየ አያያዝ እንዲኖራቸውም ይጠይቀዋል። በሊቢያ ውስጥ አሁንም ለአካላዊ ስቃይና ለህገወጥ የሰዎች ዝውውር እንዲሁም ለባርነት የተጋለጡት ያለምንም ህጋዊ ጥበቃ አሁንም በአሰቃቂ ሁኔታ ውስጥ መኖራቸውን የገለጹት የቡድኑ ተወካይ ስደተኞቹ ከዚህ ሁኔታ ውስጥ በአስቸኳይ መውጣት የሚገባቸው መሆኑን ሲገልጹ ይህን ብለዋል። አሁን ከተለያዩ በርካታ ሀገሮች ስደተኞቹ ከሊቢያ የሚወጡበትን ወይም ሌላ ቦታ መልሰው የሚሰፍሩበትን መንገድ እየተነጋገርን ነው። በተለይም ከሰሜን አሜሪካ እና አውሮፓ ጋር እየተነጋገርን ሲሆን በእነርሱ ብቻ ግን የተወሰን አይደለንም። ይሁን እንጂ ከሁሉም አገሮች የምናገኘው ምላሽ ከአገር አገር ይለያያል። አሁን ያለው የስደተኞች አያያዝ ስርዓት በቅጡ እየሰራ አይደለም፣ የሚሉት ስቲቭ ፐርብሪክ በተለይ እዚህ ከምናየው ችግር ጋር የተገናኘ አይደለም ይላሉ። ስደተኞቹን ልክ አስቸኳይ የሕክምና እርዳታ እና ጥበቃ እንደሚያስፈልጋቸው በሽተኞቻችን ነው የምናያቸው። የሚደረግላቸው እርዳታ በፍጹም መዘግየት አይኖርበትም። በዚህ ረገድ ስደተኞችን ከሚቀበሉ አገሮች ምላሽ እያገኘን አይደለም ባልልም እስካሁን ያለው ሂደት ግን እጅግ አዝጋሚ ነው፣ የተሻሻለ ሆኖም አላየንም። ስደተኞችን ሊቀበሉም ሆነ ሊረዱ የሚችሉ አገሮች አሁን ባለው ዓለም አቀፍ ሁኔታና ባሉባቸው የምጣኔ ሀብት ፈተናዎች የተነሳ ቅድሚያ በሚሰጧቸው በራሳቸው ዜጎችና ውስጣዊ ጉዳዮች ተጠምደዋል። በዚህ የተነሳ ስደተኞቹን መስጠት የሚገባውን ትኩረት የሚሰጡበት ሁኔታ ላይ አይደሉም። በዚህ ሁኔታ ውስጥ ምን ምላሽ ይጠብቃሉ? ተብለው በቪኦኤ የተጠየቁት ስቲቭ ፐርቢርክ እንዲያውም፣ በዚህ ረገድ በተለይም በዩክሬን ጦርነት የተመለከተ ነው ምላሽ፣ ሰዎች ቤታቸውን በመክፈት ስደተኞችን መቀበል ሲፈልጉ ነው። በአውሮፓ ብዙ ከተሞችና መንደሮች ስደተኞችን ለመቀበል ያላቸው ብርቱ ፍላጎት ሲያሳዩ አይተናል። እኔ እንደሚመስለኝ ለዚህ የጠነከረ ማህበራዊ ምላሽ አለ። የተነገረን ነገር ቢኖር ያንን ሂደት የሚያቀናጅ ስርዓት አለመኖሩ ነው። ስለዚህ ያለው ችግር አጠቃላይ የፖለቲካ ፍላጎት መኖሩ ላይ ነው። ይህም ሆኖ ጥሩ ምሳሌዎችን እያየን ነው። ይህንን በሪፖርታችን እንገልጻለን። በማህበረሰቡ ደረጃ ቢያንስ ስደተኞችን የመቀበል ፈቃደኝነት አለ ያሉት የድንበር የለሹ ሐኪሞች ቡድን ተወካይ፣ ለምሳሌ በጣሊያን የሲቪል ማህበረሰብ ተዋናዮች ስደተኞችን ለመቀበል እና ከሊቢያ የሚገኙ ስደተኞችን የማውጣቱ ሂደት እንዲፋጠን በማድረግ ረገድ ያደረጉትን በጎ ነገር ገልጸዋል። በአገራት ደረጃ የሊቢያ ስደተኞችን በመቀበል ረገድ መደረግ ስለሚገባው ነገር የሚከተለውም ብለዋል። የምጠይቀው አገሮች ስደተኞች በአስቸኳይ ለመቀበል ከሊቢያ መውጣት የሚችሉባቸውን ኮሪዶሮች በፍጥነት እንዲያመቻቹ ነው። ሁልጊዜም የአስተዳደር የቪዛና የደህንነት ምርመራ ጉዳዮች አሉ። እነዚህ ሂደቶች ሊፋጠኑ ይችላሉ። እነዚህ የት የት ተግባራዊ ሊደረጉ እንደሚችሉ ተመልክተናል። በሊቢያ ከ12 ወራት ወይም ከዛ በላይ የቆዩ ስደተኞች እዚያው እንዲቀጥሉ መደረግ አይኖርባቸውም። ስለዚህ አገሮች ስደተኞችን አስመልክቶ የየራሳቸው ስርዓትና አስተዳደር ቢኖራቸውም አንድ መታወቅ ያለበት ነገር በሊቢያ አደገኛ ሁኔታ ላይ ያሉ ስደተኞችን የሚያወጡበትን መንገድ መጨመር ይኖርባቸዋል። ከሁሉም በላይ በተለይ ከሕገወጥ የሰዎች ዝውውር አንጻር እኛ የምንመለከታቸው ሕሙማንና ስደተኞች የደረሰባቸውን ስቃይና ያሉበትን ሁኔታ ነው። በተለይ ከሚያስፈልጋቸው የሕክምና እርዳታ አንጻር በሰሜን አሜሪካና በአውሮፓ በመሳሰሉ ሰላማዊ አገሮች ውስጥ ያሉ ሰዎች ሊሰጡት የሚችሉት ድጋፍ ከፍተኛ መሆኑን መግለጽ እንፈልጋለን ብለዋል። ደረጀ ደስታና፣ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። አሁን ወደ ኢትዮጵያ የሚመልሰን ዘገባ ነው። በበርካታ የራዲዮና የቴሌቪዥን ድራማዎቹ ደራሲነትና እንዲሁም አዘጋጅነት የሚታወቀው ሰለሞን አለሙ በተወለደ ስልሳ ሁለት ዓመቱ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። በመቶዎች የሚቆጠሩ ስራዎችን ለአድማጭና ለተመልካቾች ያቀረበው አንጋፋዊ ኪነ ጥበብ ሰው ነገ ከሰዓት በኋላ አድናቂዎቹ በሚገኙበት የክብር ሽኝት እንደሚደረግለትም ተገልጧል። ሀብታሙ ስዩም የእውቁን ከያኒ የቅርብ ጓደኞችና የስራ አጋሮች ጠይቆ ተከታዩን አሰናድተዋል። የኔ እናት አፈር ለብላሽ እየተገላበጠና እየተንገዋለለ ሲመጣ ይዋለሁ እኔ ሁነኝ። እኔ በአስራ ዘጠኝ ሰማንያዎቹ ሰንበትን ከሚያስናፍቁ የራዲዮ ድራማዎች መካከል አንዱ ሸምጋይ ይሰኛል። የድራማው መሪ ገጸ ባህሪ አብዬ ዘርጋው ፈጣሪ በመቶዎች የሚቆጠሩ የራዲዮና የቴሌቪዥን ድራማዎች ደራሲና አዘጋጅ ገጣሚም ነው። ሰለሞን አለሙ ከዚህ ዓለም ተለይቷል። ከቅርብ ጓደኞቹና የሙያ አጋሮቹ መካከል አንዱ ለሆነው ደራሲ ሐያሲና ተርጓሚው ዳንኤል ወርቁ ሰለሞን ዓለሙ ከልጅነት እስከ መጨረሻው ሰዓት ድረስ የድርሰት ተሰጥኦውን ያለ ስስት ለኢትዮጵያውያን ያበረከተ የዘርፉ ባለሙያ ነው። አሁን እንዲያውም ትንሽ የሚሳማ ከህመሙ ሁሉ የከበደው ሳይጽፍ ማደር ነው። ሳይጽፍ ስክሪፕቶና ብር ወረቀት ሳያገናኝ ማደር ነው የእሱ ፈተና፣ የእሱ ከባድ እንትን የነበረውና ሰለሞን ሕይወቱ በሙሉ ለዛ ነው የሰጠው። ከልጅነቱ ጀምሮ የጀመረው ነው። ገጣሚ ነው። ተዋናይ ነው። ፀሐፊ ተውኔት ነው። የፊልም ስክሪፕት ጸሐፊ ነው። ብቻ በዛ ውስጥ ሙሉ ሁሉ ሌላ ነገር ምንም አልሰራም። በህይወት በመሆንና ትልቅ ክብር ሊሰጠው ትልቅ ውለታ የዋለ ትልቅ ለውጥ አይሳትም። የሚያገር ታሪክ እንጂ ትልቅ መጽሐፍ ሊወጣው የሚችል ባለሙያ ነው። ታኅሣሥ ስድስት አስራ ዘጠኝ አምሳ ሁለት በአዲስ አበባ የተወለደው ሰለሞን ከሸምጋይ የሬዲዮ ድራማ በፊትና በኋላ ለአድማጮች ለተመልካቾች ያቀረባቸውን ስራዎች ከአምስት መቶ በላይ የሚያደርሷቸው አውታሮች አሉ። ሥራዎቹ በአምስት ቋንቋዎች ተተርጉሞ ቀርበዋል። ከዳንኪራው ጀርባ፣ ፍራሽ ሜዳ፣ የሁለት ዓለም ሰዎች፣ ግርዶሽ እያል ብንቀጥል ከስድስት አስርት ዓመታት ብዙም ባልተሻገረው ዕድሜው ያበርክቶቱን ስፋት እንረዳለን። ሰለሞን ለራሱ ብቻ ሳይሆን ሌሎች የኪነ ጥበብ ሰዎች በዘርፉ እንዲደምቁ ያለውን አስተዋጽኦ ደራሲ ሀያሲና ተርጓሚው ዳንኤል ወርቁ ያስታውሳል። ሰለሞን ብቻውን አደለም። ከሰለሞን ጋር አብረ አብሮ የሰራ አንድም የኪነ ጥበብ ባለሙያ ከኪነ ጥበብ ውጭ ሊወጣ አልቻለም። አንድም ዝቅ ያለ እንኳን የለም። እነ አዜብን ሰራዊት፣ እነ ፍሬ ሁሉንም በሙሉ ዙሪያውን ያሉት አሁን ስማቸውን ምትንበለ ሁሉም ከዛ ውስጥ አልወጡም እና ሁሉም ደግሞ በሙያው የሚገርም ደረጃ ላይ የደረሱ ናቸው እና ይሄ ሰው ትልቅ ኒንጃ፣ በቃ በአንድ ግዙፍ ቋጥኝ እንደማለት ነው። እና ሁሉም ሰው በዛ ደረጃ እንዲያስበው አንድ ትልቅ ሰው እንዳጣል አንድ ትልቅ ኪነጥበብ ፈጣሪ እንዳጣን ኖር ማስበው ሰለሞን በተለይ በ1990ዎቹ ኢትዮጵያ በኤች አይ ቪ ኤድስ ወረርሽኝ ስትፈተን አፍለኛው የተሰኘ በኢትዮጵያ ቤተሰብ መምሪያ የተደገፈ ቡድን ካቋቋሙና በስራቸው ሕዝብን ለማንቃት ከተንቀሳቀሱት ግንባር ቀደም ከያንያን መካከል አንዱ ነው። እቋ ተዋናይትና የሙያ አጋሩ ፍሬ ህይወት መለሰ ያንን ዘመንና የሰሎሞኑን ሚና እንዲት አስታውሳለን? በኢትዮጵያ ቤተሰብ መምሪያ የተዘጋጁ ቪዲዮዎች እንጃ ከሀምሳ ምናልባት ከዛ በላይ የሚሆኑ ቪዲዮዎችም ከሰራዊት ፍቅሬ ጋር በጋራ በመሆን ይጽፋል፣ ያዘጋጃል። ያው በኪነ ጥበቡ ዘር እንግዲህ በዛ ዘመን የነበረ ሰው አፍለኛ የቲያትር ግሩፕን አይረሳም። የቲያትር ግሩፕ ብቻ ሳይሆን በጣም ትልቅ እንደ በቃ የቲያትር ቤት ያክል ብዙ ስራዎችን የሰራ ግሩፕ ነው። ያንን ግሩፕ ደግሞ ይመራ የነበረው ያስተባብር የነበረው በመጻፍም በመተወንም በማዘጋጀትም ሰለሞን አለሙ ነው። ትልቅ ሰው ነው ያጣ ነው። ክበቡ አባላ የአባት ያህል ነበር። በቃ ታላቅ ወንድም ሳይሆን ከዛ በላይ ነበር ሰለሞን አለሙ። በዛ በነበርንበት ዘመን ብዙዎቻችን ከትምህርት ቤት የመጣ ነው እና በጣም ኤች አይ ቪ በዛበት ጊዜ ነበር እና የአባት ያህል የሚጠነቀቅልን መንገዶችን የሚያሳየን ህብረት እንዲኖረን የሚያደርግ ትልቅ ሰው ነው ከኪነ ጥበቡ በተጨማሪም ደግሞ ለግሩፑ ትልቅ ሰው ነው ያጣነው ከቅርብ ጊዜ ወዲህ የጤና እክል እንደገጠመው ሲነገር የነበረው ሰለሞን አለሙ ሰኔ ሀያ አንድ ሁለት ሺህ አስራ አራት ዓመተ ምህረት ሌሊት ላይ በድንገት ከዚህ ዓለም በሞት ተለይተዋል። የአንድ ልጅና የብዙ ዘመናዊ ሽሬ ሥራዎች አባት ለሆነው ሰለሞን ዓለሙ ነገ ከቀኑ ስድስት ሰዓት ጀምሮ በብሔራዊ ቲያትር አድናቂዎቹ በተገኙበት ሽኝት ይደረግለታል። የቀብር ስነ ሥርዓቱ በነገ ዕለት ከቀኑ ስምንት ሰዓት በመንበረ ጸባኦት ቅድስት ሥላሴ ካቴድራል እንደሚከናወን ከአስተባባሪዎች ሰምተናል። አድማጮቻችን የሰለሞን ዓለሙን ሙያዊ አበርክቶት የተመለከተ ዘለግ ያለ ዘገባ በእሁድ ምሽት ዝግጅታችን ይዘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የዝግጅት ክፍላችንም በሰለሞን ህልፈት የተሰማውን ሐዘን እየገለጸ በዕውቁ ከያኒ ሰለሞን ዓለሙ ሐዘን ቤተሰቦችና አድናቂዎችንም መጽናናት እንመኛለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የእለተ ማክሰኞ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከአርባ ሁለት መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዝግጅት ነው የምናልፈው ትምህርት ከውጭ ወደ ኢትዮጵያ የሚገቡ የወረቀት ማምረቻ ግብአቶች ዋጋ በከፍተኛ ሁኔታ ማሻቀብ ወረቀትን በዋናነት የሚጠቀሙ ጋዜጦች ከገበያ ውጪ እንዲሆኑ አሊያም ዋጋቸው ከእጥፍ በላይ እንዲጨምር አድርጓል። መጽሐፍትም እንዲሁ እንደ ልብ መታተም አልቻሉም። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ የሆኑት አምስት ወጣት ሴት ተማሪዎች የአትክልትና ፍራፍሬ ተረፈ ምርት በመጠቀም በትምህርት ቤታቸው ቤተ ሙከራ ባገኙት የፈጠራ ውጤት ግብዓቱ በሀገር ውስጥ እንዲመረት የቻሉበት ሁኔታ የተፈጠረ ሲሆን የውጭ ምንዛሪ ወጪን በማስቀረትና አካባቢን በመጠበቅም ከፍተኛ አስተዋጽኦ እንዳደረገ ተገልጧል። ስመኝሽ የቆየ ከተማሪዎቹ ሶስቱን በፈጠራ ስራቸው ዙሪያ አነጋግራ በቅድሚያ ራሳቸውን በሚያስተዋውቅበት እንዲህ አሰናድተዋለች። ናርዶ ሳለሙ ይባላለው። የአምስተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። በአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ ነው የምማረው። እሺ። ለአምሮት ታመነ ባላለው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ። እሺ፣ አመሰግናለሁ። እኔ ሰሚራ ጀማል ይባላለው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ። የአትክልትና የፍራፍሬ ተረፈ ምርቶችን በመጠቀም የወረቀት ግብአት ማምረቻን የሰራችሁትና እስኪ ምን አይነት ፈጠራ ነው በትክክል ከምን አይነት ተረፈ ምርቶችን የሰራችኋቸው የሚለውን ከናርዶስ ልጀምር። እኛ ፈጠራ ምንድን ነው የተለያዩ የፍራፍሬዎችን ልጣጮችን በመጠቀም ግን፣ ቤዚካሊ ዋናውን ዋና የምንጠቀመው ከሹጋር ኬን ወይም ደግሞ ከሸንኮራ አገዳ ምጣጭ በመጠቀም ለወረቀት ጥሬ ዕቃነት የሚያገለግል ፐልፕን የሰራ ነው። እና ይህ ግብአት ለተለያዩ ፔፐር ኢንዱስትሪዎች እንዲሁም ሳኒታሪ ፓድ፣ ለዳይፐር፣ ለጨርቃ ጨርቅ እንዲሁም ደግሞ ለተለያዩ ፓኬጂንግ ማቴሪያል ይሰራልን የሚችል ጥሬ እቃ ነው ማለት ነው። ለአምሮት ወደ አንቺ ልምጣና፣ እንዴት ነው ያሰባችሁት ይህንን የፈጠራ ስራ ለመስራት? እሺ፣ አመሰግናለሁ። ሶስተኛ አመት እያለን የኢንዱስትሪ ጉብኝት ምናምን ነበር ግቢያችን ውስጥና የወንጂ ወረቀትና የፓልፕ ማምረቻ ኢንዱስትሪ ስንሄድ እዛ በጣም የዚህ ምርት እጥረት እንዳለና ከውጭ በጣም በሃይ ፎሬን ካረንሲ እንደሚያመጡ ምናምን አስረዱንና፣ እና በቃ ለምን ተምረን ነበር ግቢያችን ውስጥ ስለ ፐልፕ ፕሮዳክሽን ምናምንና ለምን አንሰራውን በሚል ነው ወደዚህ ስራ የገባ ነው ማለት ነው። ምን ያክል ጊዜ ፈጀባችሁ? እንደነገራችሁኝ ደግሞ ተረፈ ምርቶች የተጠቀማችሁት የሸንኮራ አገዳና የሙዝም አይቻለሁ። እዚህን የሰራችሁበትን ተረፈ ምርቶች ውስጥ ከየትን ያሰባሰባችኋቸው? ሰሚራ ወዳንቺ ልምጣ ተረፈ ምርቶቹን ያሰባሰብንበት መጀመሪያ ስንጀምር ከሙዝ ልጣጭ ነበረ። ስለዚህ ሙዝ ልጣጭ ለመሰብሰብ ያው ብዙ ነገር አድርገናል። የአትክልት የሚሸጡ ሰዎችን በማናገር እንዲሁም ደግሞ አብዛኛውን ራሳችን በመግዛት ልጣጩን ለማጠራቀም እና ይህን ኤክስፐሪመንቶች ለመስራት ይችለናል። ሌላው ባጋስን ወይም የሸንኮራ ምጣጭን ከወንጂ ሹገር ፋክትሪ በቀጥታ በመሄድ ለማግኘት ይችለናል ማለት ነው። እስቲ ውጤቱ ምንድነው ነው የሚባለው? በወረቀት በዳይፐር በሞዴስ ምርት ላይ ያላቸው ሚና ምንድን ነው? ናርዶ ሶዳንች ልምጣ። ውጤቱ ፐልፕ ይባላል እና በላቦራቶሪ ስኬል በስሞል ስኬል ግቢያችን በሚገኙ በላቦራቶሪ እቃዎች ነው የሰራ ነው እና አራት ሂደቶችን ተጠቅመን የመጨረሻውን ፐልፕ በመስራት ወደ ፔፐር የምንቀ ቀየርበት ላይ ደግሞ ወንጂ ፋክተሪ ሄደን እዛ ነው የተለያዩ የወረቀት ውጤቶች ለፓኬጂንግ የሚሆን ለመጻፊያነት የሚያገለግሉ ወረቀቶችን ደግሞ እዛ ሄደን ቀይረን የመጣ ነው ማለት ነው። ውጤቱን ከባለሙያዎቹ ጋር ከፋብሪካዎች ጋር ለማሳየት ሞክራችኋል? ያለው ጥቅም ምን አይነት ነው? በሰፊው ቢመረት ቅድም ናብሬ እንዳለችሽ እዚህ ላብስኬል ውስጥ የሚሰሩ ስራዎችን እንትን ካደረግን በኋላ ከልፑን ካመጣን በኋላ ኳሊቲውን ለማጣራት ወንጂ ወረቀት ፋብሪካ ሄደን ነበር። እዛ አስቀይረን ኳሊቲ ፐልፕ እንደሆነ አረጋግጠውልናል። የወረቀት ፋብሪካዎች እየተዘጉ እንዳሉ እዛ አካባቢ ምናምን ለማጣራት ይችለናልና የኛ አሁን ያመረት ነው ይሄ በስሞል ስኬል ኦልሬዲ ፕሮቶታይፒንግ ምናምን ስቴጅ ሁሉንም አልፏልና ይሄ ወደ መሬት ቦርድ ና ትንሽ ስኬሉ ከፍ ተደርጎ ቢሰራ አሁን ያለውን የፐልፕ እጥረት ና የወረቀት ማምረት አቅማችን ከፍ ያደርጋል ብዬ አስባለሁ። ከሌሎች ከውጭ ከሚመጡት ከነበሩት ምርቶች ወይም ከሌሎች ተመሳሳይ ምርቶች ጋር አወዳድራችሁት ጥራቱን ደረጃ ለማወቅ ችላችኋል? ሰሚራ መመለስ ጥራቱን ወንጂ የወረቀት ማምረቻ ነው ያስፈተሽ ነው። ኤክስፐሪመንቱን ትንባሉልን መሰረት የእኛ ኢምፖርት ከሚያደርጉት ፐልፕ ጋር ፓራሌል የሆነ ውጤት እንዳለው ማግኘት ችለናል ማለት ነው። ስለዚህ እነሱም በብዛት ብናቀርብላቸው ሊገዙን እንደሚችሉ እና ደንበኛችን መሆን እንደሚችሉ በጣም በጉጉስ ነበረ የውጭ ምንዛሬ እንትን ስላስቸገራቸው የገለጹልን ማለት ነው። ምን ያክል መጠን ያለው ነበር ያመረታችሁት? ወደ ስምንት መቶ ኦልሞስት አንድ ኪሎ ግራም የሚጠጋ ፐልፕ ማለት ነው። በተለያየ ነው ሮ ማቴሪያላችንን ምን ያክል ተረፈ ምርቶችን ተጠቀማችሁ? ናርዶስ መጀመሪያም በሹገር ኬን የሰራነው ላይ በአንድ ኪሎ ግራም እስከ ሁለት ኪሎ ግራም ድረስ ሮ ማቴሪያሎችን ተጠቅመናል። ለባናና ፒል ለሆነው ደግሞ ብዙ ሮ ማቴሪያል መጠቀም ስላለብን ትንሽ በዛ አድርገን እስከ ሶስት ኪሎ ግራም ሮ ማቴሪያል ተጠቅመን ነው ይህንን ፕሮዲስ ያደረግነው። እንግዲህ ተረፈ ምርቶችን የሚጠቀም የፈጠራ ውጤት እንደመሆኑ ቆሻሻን ከማስወገድ እና አካባቢ ንጹህ ከማድረግ አንጻር በተለይ ደግሞ ለአየር ብክለት ጋር በተያዘ ምን ያክል ጥቅም ይኖረዋል? ለአምሮት እሺ፣ የአካባቢ ጥበቃ ላይ የኛ ስራ በጣም እንትን ኢምፓክት ይኖረዋል። ግልጽ ነው ማለት የምንጠቀመው ዌስት እስከሆነ ድረስ። ሌላው ደግሞ ከውጭ አሁን ብዙ ጊዜ ፐልፕ የሚሰራው ከእንጨት ነው ከዚህ በፊት እና እሱን ሳብስቲቱት በማድረግ በዚህኛው በዌስት ሳብስቲቱት ሲደረግ የእንጨት ማቋረጥ ይቀራል እና ይሄንም ዲፎረስቴሽንን በጣም እንደሚቀንስ እናስባለን። ወደፊት ይሄንን በስፋት ለመስራት ሀሳብ ያላችሁ ይመስላል እና የወደፊት እቅዳችሁ ምንድን ነው? በምን መልኩ ነው ይሄንን ወደ ገበያ ስራ ማምጣት የምታስቡት? መስራት ያለብንን ፕሮቶታይፒንግ ስቴጅ አልፈናል። ብዙ ነገር አልፈናል። የሚያስፈልገን አሁን ፋይናንስ፣ መሬት የሚባሉ ነገሮች እነሱን ማግኘት እስካሁን አልቻልም። ያው እነሱን ማፈላለግ ላይ፣ ኢንቨስተር ማናገር የተለያዩ ቦታዎች ሄድን፣ ፒች በማድረግ ምናምን እየሞከርን ነው። እና እንግዲህ በአንድ ሁለት አመት ውስጥ እንደ እግዚአብሔር ፈቃድ መሬት ላይ እናወርዳለን ብለን እናስባለን። ይህን ስራ ኢንቨስትመንት ኮስታችን ደግሞ እስከ አስራ ስድስት ሚሊዮን ድረስ ይፈጫል እና ይህን ያህል ነው የሚያስፈልገን ወደ መሬት ለማውረድ ማለት ነው። ይህን ስራ በተቋም ደረጃ ማለት ድርጅት መስርታችሁ ሌጋሊ ተመዝግባችሁ ነው እየሰራችሁት ያላችሁት ወይስ ገና በዛም ላይ ሂደት ላይ ናችሁ? እሱን ሬጅስተር ተደርጓል። ሆማስ ማኒፋክቸሪንግ ፔሊሲ ወይም ሆማስ ባል ፕሮዳክሽን ፔሊሲ ተደርጓል ጸድቆርናል ለአካባቢ ጥበቃ ከዛም አልፎ ደግሞ ለተለያዩ ፋብሪካዎች ግብዓት ሆኖ የውጭ ምንዛሬንም በማስቀረት የዋጋ ግሽበትንም በመቀነስ ትልቅ አስተዋጽኦ የሚያደርግ የፈጠራ ስራ መስራት ችላችኋል እና ምናልባት ለሌሎች ሴት ተማሪዎች እህቶቻችሁ፣ ማለት የምትፈልጉት ማስተላለፍ የምትፈልጉት መልእክት ካለ ከናርዶስ እንጀምርና የፈጠራ ስራ ሲባል እኔም ማስተላለፍ የምፈልገው መልእክት ብዙ ተማሪዎች እዚህም እንዳየነው ነገሩን በጣም አክብደው ያዩታል እና ከመጀመሪያው አይዲያ ማምጣት የሚለውን ነገር ቀለል አድርገው እንዲያዩት ማለት ቀላል ነገር ነው። ጀስት እኛም ስንጀምር ከትንሽ ነገር የተነሳ ነው። ጀስት አይዲያ ይዘን ነው ግን መንገድ ውስጥ ሲገባ ብዙ ሰዎችን ማግኘት፣ ኮሚኒኬሽን፣ ኔትወርኪንግ ማስፋት የሚባሉ ነገሮች አሉና ብዙ አይነት ትምህርቶችን እየወሰድን ነው እዚህ ደረስ ነው። ስለዚህ ከመጀመሪያውም አለመፍራት ኢኖቬሽን የፈጠረ ስራ የሚባሉትን የሚባለውን ነገር እንደ ትልቅ ነገር አድርጎ አለማተፍ። ላምሮትስ አርዲ እንዳለችው ነው፣ ብዙ የተለየ ነገር የምጨምረው ነገር የለም። ያው ኢኖቬሽን ስራን ብዙ አርቆ አለማየት ነው። ከታሰበበት ሁሉም ይቻላል ማለት ይታል። ሰሚራስ የምታስተላልፊው የምትመክሪው መልእክት ብዙ ጊዜ ሳይንሱ ላይ አይደለም፣ ችግሩ ሴቶች ወንዶች ብለን የምናከፋፍለው እና እኔ ማስበው በዋነኝነት ሳይንሱን ከተማርም በኋላ ከስተማይዝ አድርጎ ምንድን ነው ያለው ችግር የሚለውን ተመልክቶ መሬት ላይ ሊወርድ በሚችል መልኩ ሳይንሱን ችግሮችን ቤዝ አድርገው ቢነሱ ኢኖቬሽንም ፈጠራም ወይም ደግሞ ስራ የምንለውን ነገር ማስኬድ ቀላል ይሆናል እያስባለ። አመሰግናለሁ። እንግዲህ ትልቅ ቦታ ደርሶ አድጎ ደግሞ ጋሚ እንደምንገናኝ ተስፋ አደርጋለሁ። መልካም እድል እመኝላችኋለሁ። እሺ። ስመኝሽ እና እንግዶቿን አመስግኜ የመጨረሻውን ዝግጅት ላሰማችሁ። በንግድና ምጣኔ ሀብት ኢትዮጵያ በዩናይት ስቴትስ ለአፍሪቃ ሀገሮች የተሰጠውን ከቅረጥ ነጻ ተጠቃሚነት እድል አገዋ የምታገኘው ድጋፍ ከወራት በፊት በመቋረጡ በሐዋሳ ኢንዱስትሪ ፓርክ በጨርቃ ጨርቅ ዘርፍ የተሰማራው ቤስት ኢንተርናሽናል የተሰኘ ኩባንያ ከሶስት ሺህ በላይ ሰራተኞችን እንደሚቀንስ ለተለያዩ ተቋማት በላከው ደብዳቤ አስታውቋል። ዮናታን ዘብዲዮስ ዝርዝሩን ይዘዋል። ቤስት ኢንተርናሽናል ጨርቃ ጨርቅ ኃላፊነቱ የተወሰነ የግል ኩባንያም እንደ አውሮፓ የቀን አቆጣጠር እስከ ናሴ መጨረሻ በሁለት ዙር 3 ሺህ ሰራተኞችን እንደሚቀንስ ይመለከታቸዋል ላላቸው ከአምስት በላይ ለሚሆኑ ለክልልና ለፌዴራል ተቋማት በደብዳቤ አስታውቋል። ላለፉት አራት ዓመት ከስድስት ወራት በኩባንያው መሠራቷን የተናገረችው ኤልሳቤጥ አየለ ሌሎች በፓርኩ የሚሰሩ ድርጅቶች ከዚህ በፊትም ሰራተኞችን መቀነሳቸውን ብናውቅም፣ ኩባንያው ትርፋማና ብዙ ሰራተኞችን በመቅጠር እንዲሁም ምርቶችን ወደ ውጭ አገር በመላክ ተሸላሚ በመሆኑ ይህ ይመጣል ብለን አልጠበቅንም ነበር ያላሰብነው ነገር ተፈጥሯል ብላለች። አሁን ባለበት ደረጃ ቤስት ያለው አራት ሺ አምስት መቶ ሰራተኛ ነው። ይሄ አራት ሺ አምስት መቶ ሰራተኛ የስራ ተስፋ ላይ ብሎ እየሰራ የነበረ ሰራተኛ ነው። ማስታወቂያውን በአስራ ሶስት በነሱ አስራ ሶስት እስከሚገልጽበት ድረስ ሰራተኛው ምንም የሚያውቀው ኢንፎርሜሽን የለው። ሰራተኛ መቀነስ ይፈልጋለሁ፣ ሁለት ሺ ሶስት መቶ ሰራተኞችን በመጀመሪያ ዙር ቀንሳለሁ፣ ስማችሁም እነዚህ እነዚህ ነው ብሎ የምከፍላችሁ ህጋዊውን መሰረት ባደረገ መንገድ ለሰራተኞች ከፍላሉ የሚለውን ማስታወቂያ ለጠፈ፣ አናውንስም አደረገ። በድምፅ ሌላ አስተያየት የሰጠን የኩባንያው ሰራተኛ ዮናስ ሀይሉ ሰራተኞችን ለመቀነስ ድርጅቱ የወሰደው የሰራተኞችን መብት የጣሴ ነው ሲል ተቃውሞውን ገልጿል። አካሄዱ እዛ ጋር የተለጠፈው ስም ሊስት እና የተለጠፈላቸው የሰራተኛ ይሄን ያክል ይሰጣቸዋል የሚባለው እንደ ህገ መንግስቱ የተለጠፈው ነገር በጅምላ መሆኑ አካሄድ አይመስለኝም። ህጉም የሚለው ኖቲስ ፔሬድ ለሰራተኛው የሚሰጠው ኖቲስ ፔፐሩ ከእጁ ላይ ደርሶ ሁለት ወር ከተሰጠበት ቀን ጀምሮ ነው የሚቆጠረው። ነገር ግን እነሱ ምንድን ያደረጉት በጅምላ ነው የለጠፉት። ይህንም በተመለከተ የአሜሪካ ድምፅ ምላሽ እንዲሰጡ በተደጋጋሚ ጊዜ ለኩባንያው ስራ አስኪያጅ ስልክ ቢደውልም ምላሽ ለመስጠት ፍቃደኛ ለመሆናቸውን ገልጿል። ይሁን እንጂ በእሳቸው ስም ተፈርመው ለተለያዩ አካላት የተላከ ደብዳቤ ኩባንያው ሰራተኞችን የቀነሰው አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጥ ነጻ ተጠቃሚዎች እድል በመቋረጡና ኢትዮጵያ ውስጥ ጥሬ እቃ ውድ በመሆኑ ከቀረጥ ነጻ ምርት ከሚያቀርቡ ሌሎች ሀገራት ጋር መወዳደር ባለመቻሉ እንደሆነ አብራርቷል። የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን የሐዋሳ ቅርንጫፍ ኃላፊ አቶ ጫን ያለዋወቀ በበኩላቸው ኩባንያው ደብዳቤ ከላከላቸው ተቋማት ውስጥ አንዱ መሆኑን ገልጠው ማህበራቸው የሰራተኞችን መብትና ጥቅም ለማስከበር የተደራደረ እንደሆነም ለአሜሪካ ድምፅ ተናግሯል። ላይ በዚህ በቅነሳ ምክንያት ለሚሰናበቱ ሰራተኞች ሕግ የሚፈጥረውን ነገር በአጠቃላይ እና እንከፍላለን የሚል ስምምነት ላይ ተደርሷል። በተጨማሪም ደግሞ ከዛ በተጨማሪም መደረግ እንዳለባቸው አንዳንድ ነገሮች ላይ ተስማምተናል። እነዛ ስምምነቶች ግን መቋጫ አላገኙም። በአዲስ አበባ የአሜሪካ ኤምባሲ ጉዳይ ፈጻሚም ከአምባሳደር ትሬሲ ጃኮብሰን ጋር የተወያዩት የውጭ ጉዳይ ሚኒስትር ደኤታ አምባሳደር ተስፋ ይልማ ኢትዮጵያ አሜሪካ ለአፍሪካ ሀገራት ከሰጠችው ከቀረጥ ነጻ ተጠቃሚነት እድል መቀነሷ ያስከተለውን አሉታዊ ተጽዕኖ ገልጸውላቸዋል። ኢትዮጵያ በአገሪቱ ያለውን ግጭት ለማስቆም ያሳየችው አቋም አገራቸው ለአፍሪካ ሀገራት የምትሰጠውን የቀረጥ ነጻ ድጋፍ እንደገና ለማጤን አሳማኝ እርምጃ መሆኑን አምባሳደሩ አስታውቀዋል። ከአዋሳ ኢንዱስትሪ ፓርክ ሰራተኞችን በመቀነስ በስቱ ኢንተርናሽናል የመጀመሪያው ኩባንያ ባይሆንም ፒቪኤች፣ እንዲሁም ኤፒክ ከ1200 በላይ ሰራተኞችን መቀነሳቸው ይታወሳል። በአመት አንድ ቢሊዮን ዶላር የውጭ ምንዛሪ ያመጣል ተብሎ ከአመታት በፊት የተገነባው የአዋሳ ኢንዱስትሪ ፓርክ እንደ አውሮ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የፕሬስ ነጻነትን ጨምሮ ሀሳብን በነጻነት የመግለጽ መብት ባለንበት የምዕራቡ ንፍቀ ክበብም ሆነ በተቀረው ዓለም እጅግ የበረቱ ፈተናዎች ተደቅነውበታል ሲሉ የውጭ ጉዳይ ሚኒስትር ብሊንከን በሎስ አንጀለስ በተካሄደው የደቡብና ሰሜን አሜሪካ የመገናኛ ብዙሀን ዙሪያ ያተኮረ ስብሰባ ላይ የሰጡትን አስተያየት አስታውሰዋል። ብሊንከን አክለውም በመገናኛ ብዙሃኑ ተደጋግመው የሚከሰቱ ሶስት ፈተናዎችን ምንነትና ይህንን ለመቋቋም ዩናይትድ ስቴትስ እያደረገች ያለውን ጥረት ጠቁመዋል። የሐሰት መረጃዎችን ስርጭትን ለመዋጋት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የደቡብና የሰሜን አሜሪካ ጋዜጠኞች፣ የሲቪል ማህበረሰብ እና የመንግስት ባለስልጣናት ያሉበት የትስስር መረብ በመንግስት የሚደገፍ የሐሰት ፕሮፓጋንዳ ስርጭትን በጋራ ለመመከት የሚያስችል የመጀመሪያውን የዲጂታል የኮሚኒኬሽን አውታር አስተዋውቀዋል። በተጨማሪም አባላቱ የጋዜጠኞችን ደህንነት መረጋገጥ የሚከታተሉ መሆናቸውን ርዕሰ አንቀጹ ዘርዝረዋል። ሌላው በንፍቀ ክበቡ እየታየ ያለ ፈታኝ ሁኔታ በመላው የፕሬስ አባላት ላይ የሚቃጣው ዛቻ፣ ወከባና ጥቃት ነው ሲሉ ብሊንከን የተናገሩትንም አስታውሰዋል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የመማር መብትና ሌሎች ትምህርት ነክ ጉዳዮች ተከታታይ ተቋም እንዳመለከተው በቅርቡ በቬራክሩዝ ሜክሲኮ ግንቦት 1 2014 ዓ ም በጥይት ተመትተው የተገደሉትን ኤልቬራዝ የተባለው ዜና ዘጋቢ ድረገጽ ዳይሬክተርና ሪፖርተር የሲኒያ ሞሊንዶ እና ሼላ ዮሃና ጋርሲያን ጨምሮ በዚህኛው የዓለም ክፍል ብቻ በያዝነው ዓመት 17 ጋዜጠኞች ተገድለዋል። በዓለም ላይ ከዚህ የበለጠ ለጋዜጠኞች አደገኛ የሆነ ክልል የለም። በቅርቡ በኤልሳልቫዶር በጸደቀው እገዳ ላይ እንደታየው መንግስታት ሀሳብን በነጻነት የመግለጽ መብትን ውድቅ የሚያደርግ ሕግ እየተጠቀሙ መሆናቸውን ያመለከተው የዕለቱ ርዕሰ አንቀጽ በኪዩባ፣ ኒካራጓና ቬኔዙዌላ የምርመራ ጋዜጠኝነት ስራ ወንጀል መደረጉን ወይም ስለ ወንጀል መታየቱን መስክረዋል። በዚህም የተነሳ ዩናይትድ ስቴትስ በክልሉ የህግ የበላይነትን ለማጠናከር ዳኞችና አቃቢያን ሕግን በማሰልጠን መሰል ጥቃቶችን አጣርቶ ለህግ ማቅረብ የሚያስችሉ አሰራሮችን ለማጎልበት እየሰራች መሆኗን ያመለከተው ርዕሰ አንቀጽ የዩናይትድ ስቴትስ ዓለም አቀፍ የልማትና ተራዶ ፕሮግራም ዩኤስኤአይዲ በዓለም ዙሪያ ጋዜጠኞች በስም ማጥፋት ውንጀላ ሆን ተብሎ ለሚነጣጠርባቸው ክስ መከላከያ የሚውል እስከ 9 ሚሊዮን ዶላር የሚደርስ ወጪ መመደቡን እና የውጭ ጉዳይ መስሪያ ቤቱም በተመሳሳይ ጋዜጠኞች ከሚቃጣባቸው አደጋ ለመጠበቅ እና እንዲሁም ስልጠናዎችን ለማቅረብ የሚያስችል የጋዜጠኝነት ጥበቃ መድረክ 35 ሚሊዮን ዶላር ወጪ በማድረግ ላይ መሆኑን ገልጠዋል። በሶስተኛ ደረጃ ርዕስ ሳን ቀጹ በሦስተኛ ደረጃ ነፃ መገናኛ ብዙሃንን ተሳትፎ ዘላቂ ለማድረግ ዩናይትድ ስቴትስ እየሰራች ነው ሲሉ የውጭ ጉዳይ ሚኒስትር ብሊንከን የተናገሩትን ጠቅሰዋል። መገናኛ ብዙሃን ለሕዝብ አገልግሎት የሚያደርጉትን አስተዋጽኦ ለማጎልበት የ30 ሚሊዮን ዶላር መድበናል። ይህም በድህነት በቆረቆዙና መረጋጋት በሌለባቸው አካባቢዎች ያሉትን የመገናኛ ብዙሃን በመርዳት ላይ ያተኮረ ሲሆን የነፃ መገናኛ ብዙሃንን አቅም ለማጠናከር የሚውል የአምስት ሚሊዮን ዶላር ድጋፍ ሰጥተዋል። አድማጮች፣ ለምሽቱ የያዝነውን እዚህ ላይ ያበቃን። ነገ እንገናኝ። ሰላም ተናደሩ።